ሰላም ሰላም የሀገር ልጆች እንዴት ከረማችሁ? የኢትዮጵያ ስፔስ ሳይንስ እና ጂኦ ስፓሻል ኢንስቲትዩት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97 ነጥብ 1 ጋር በመተባበር የሚያዘጋጀው ከምድር እስከ ህዋ ፕሮግራማችን ተጀመረ። የአገር ልጆች፣ ባለፈው ሳምንት ዝግጅታችን ሁለት ርዕሰ ጉዳዮችን አንስተን ያንዱን ሙሉ መረጃ ሰጥተናችሁ ሌላኛውን በይደር ማቆየታችን ይታወሳል። አንደኛው የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከቻይና በትብብር ያገኘውን የመሬት ምልከታ ሳተላይቶች መተግበሪያ ማዕከል በይፋ ሥራ ማስጀመሩ፣ ሁለተኛው ደግሞ ተቋሙ የሲስተም ኢንጂነሪንግ ሃንድ ቡክ ወይም መጽሐፍ ማስመረቁ ነበሩ። እነዚህ ሁለት ጉዳዮች በአንድ ሥነ ሥርዓት ላይ ነበር ይፋ የሆኑት። ርዕሰ ጉዳዮቹ ትልልቅና ወሳኝ በመሆናቸው ባለን አጭር የአየር ጊዜ የተነሣ የላስካን ማለትም የመሬት ምልከታ ሳተላይቶች መተግበሪያ ማዕከልን አስመልክቶ አስተዋውቀናችሁ፣ የሲስተም ኢንጂነሪንግ ሃንድ ቡኩን በተመለከተ ለዛሬ በይደር አቆየ ነው። እነሆ ዛሬ በቀጠሯችን መሠረት አዘጋጅተነዋል። ጌታቸው መላኩ ነኝ። አብረንም ብዙ ጊዜ እንደምናስተውለው አንድ ፕሮጀክት ታቅዶ ሥራው ይጀመርና እንደታቀደው አያልቅም። በገንዘብም በጊዜም ከፍተኛ ተጨማሪ ወጪ ሲፈስበት እናያለን። ሲስተም ኢንጂነሪንግ ሃንድቡክ ወይም መጽሐፍ የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ለራሱ ያሰራው እንጂ ሌሎች ተቋማትም እንደየባሕሪያቸው ተዘጋጅቶላቸው የሚያስፈልጋቸው ነው። በመጽሐፉ ምረቃ ላይ ስለ አስፈላጊነቱ ከነበሩ ሀገራዊ ተግዳሮቶች በመነሳት የተቋሙ ዋና ዳይሬክተር አቶ አብዲሳ ይልማ ከገለጹት እንደ ኢትዮጵያ ያሉ በማደግ ላይ ያሉ ሀገራት ወደ ኋላ የመቅረታቸው ምክንያት ተደርገው ከሚጠቀሱት መካከል የገበያ ጉድለት ወይም ማርኬት ፌለር እና ጠንካራ ስርዓት ያለመገንባት ወይም ሲስተም ፌለር በዋነኛነት የሚጠቀሱ ናቸው። በአንድ እንደ ስርዓት ወይም እንደ ሲስተም በሚቆጠር ማዕቀፍ ውስጥ ያሉ ተዋንያን እንዲኖራቸው የሚጠበቀውን የተናጠል አቅም ያለመኖር፣ የእርስ በርስ መስተጋብሩ ደካማ መሆን፣ የማይናበቡ አንዳንዴም እርስ በርስ የሚጣረሱ ተደራራቢ ጥረቶች መኖር ወዘተ ያለንን ውስን ሀብት በሚገባ ተጠቅመን ተጨማሪ ሀብት ለማፍራት የምናደርገውን ጥረት አስቸጋሪ ከማድረጉን በላይ በተመሳሳይ ችግሮች በተደጋጋሚ እንድንፈተን ምክንያቱ ነው። ይህንን እውነታ በሚገባ የተረዳው መንግስታችን የጠንካራ ስርዓት ግንባታ ላይ ትኩረት አድርገው እየሰራ ይገኛል። የአዲሱ ውህድ ኢንስቲትዩት አንዱ አካል የሆነውን የጆ ስፓሻል ዘርፍ እንደ አብነት ወስደን ብንመለከት የኢትዮጵያ የመልካ ምድር መረጃን የሚመለከቱ ስራዎች የሚሰራ ተቋም አቋቁማ ወደ ስራ የገባችው በ1940ዎቹ ማብቂያ ላይ ቢሆንም ከእድሜ ርዝመት ጋር የሚስተካከል ታሪክ ካላቸው እንደ ኢትዮጵያ አየር መንገድ ካሉ ድርጅቶች ጋር ሲነጻጸር ተወዳዳሪ አቅም መፍጠር እንዳልቻለ ማየት ይቻላል። የልዩነቱ መነሻ ደግሞ ከመሠረተ ልማቱና ከሰው ሀብቱ ባሻገር እነዚህን አቀናጅቶ መምራትና ተልእኮውን በውጤት ማስፈጸም የሚችል ስርዓት መገንባት ባለመቻላችን መሆኑን እንረዳለን። ስለሆነም አፈፃፀምን ከወጪ ከሀብት እና ከጊዜ አንጻር ከሚለካው ከተለመደው የፕሮጀክት አስተዳደር ወይም ፕሮጀክት ማኔጅመንት አካሄድ የተሻገረ ክህሎትን ቴክኒካል ብቃትና ከመነሻ አንስቶ በየደረጃው የሚሰጥ ውሳኔን ታሳቢ ያደረገ የፕሮጀክት ባለቤቶችን ፍላጎት በሚገባ የተረዳ ጥቅል ጉዳዮችን ብቻ ሳይሆን ጥቃቅን ዝርዝሮችንም በሚገባ የተነተነ የሁሉንም ተዋንያን ሚና በግልጽ ያስቀመጠና ያናበበ በሂደቱ ለሚያጋጥሙ ተግዳሮቶች ምላሽ የሚሰጥ ስኬትን በእጅጉ የሚያረጋግጥ የሲስተም ኢንጂነሪንግ ተግባራን እውን ማድረግ ተገቢና ወቅታዊ ነው ብለን እናምናለን። ዛሬ የምናስመርቀውን መጽሐፍ በቀጣይ በዩኒቨርስቲያችን የሚሰሩ የምርምርና የቴክኖሎጂ ልማት ፕሮጀክቶች ሁሉ ደረጃ በደረጃ በዚህ ስርዓት ውስጥ እንዲያልፉ በማድረግ በውጤት የሚታጀብ ስርነቀል ለውጥ ለማምጣት ያለመ በሂደትም የተገኘውን ተሞክሮ ቀምረን ሌሎች የሀገራችን ተቋማት እንዲጠቀሙበት ዕውቀትና ልምዳችንን የምናካፍል። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ምክትል ዋና ዳይሬክተር ኢንጂነር ቤተልሔም ንጉሴ ይህ ሃንድቡክ በሌሎች ሀገራት የነበረውን አስተዋጽኦ በመግለጽ መጽሐፉ ስለ ተዘጋጀበት ሁኔታም አብራርተዋል። ኢንጂነር ቤተልሔም በመጽሐፉ ዝግጅት ላይ ከተሳተፉ ወጣት ኢንጂነሮች አንዷ ናቸው። ሲስተምስ ኢንጂነሪንግ ሀንድቡክ በኢኖቬሽን እና ቴክኖሎጂ ላይ ባደጉት ሀገራት የጀርባ አጥንት ሆኖ ታላቅ ደረጃ ላይ እንዲደርሱ በጥራት በፍጥነት ፕሮጀክቶቻቸውን እንዲያጠናቅቁ ያገዛቸው ሃንድ ቡክ ነው። እንደ ሀገር ብንዘገይም የመጀመሪያውን ሃንድ ቡክ ግን እንደ ተቋም ሀብለን እኛ ይዘን መተናል። በቀጣይም ብዙ ተቋማት ይህንን ይዘው እኛን እንደሚከተሉ ተስፋ እናደርጋለን። ከዚህ መድረክ እንደወረድን ይህንን ሲስተም ኢንጂነሪንግ ሀንድ ቡክ በተቋማችን ላይ የመትከል ስራ ነው የምንሰራው ማለት ነው። እንደ ሀገር የሪሶርስ ችግር የለብንም ብዬ አምናለሁ። ባለን የመጠቀም ችግር ነው ያለብን ብዬ አምናለሁ። ነው እንግዲህ እነኝን ያሉንን ነገሮች በጋራ አጣምሮ አቀናጅቶ ወደ ስራ ለመቀየር ይህ የሲስተም ኢንጂነሪንግ ሀንድቡክ የራሱ የሆነ አስተዋጽኦ ይኖረዋል የሚል እምነት አለኝ። ይህን ሀንድ ቡክ ስናዘጋጅ የሌሎች ሀገራትን ተሞክሮ አይተናል። ነገር ግን በቀጥታ የተቀዳ አይደለም። የሀገራችን ነባራዊ ሁኔታ ባገናዘበ መልኩ አስተካክለ ነው እኛን በሚመጥን ሁኔታ አዘጋጅተን የቀረብነው ሀንድ ቡክ ነው። የዚህ ሲስተም ኢንጂነሪንግ መጽሐፍ እንዲዘጋጅ የሀሳቡ ጠንሳሽና አብይ አዘጋጅ ከብርቅዬ ኢትዮጵያውያን የውጭ ሳይንቲስቶች አንዱ የሆኑት ዶክተር መላክ ዘበናይ ስለ መጽሐፉ ዝግጅት አጀማመር ገለጽ አድርገው ነበር። ሀገራቸውን በበጎነት ለመርዳት ራሳቸውን ያተጉት ዶክተር መላክ ዘበናይ የአሜሪካው ናሳ ሳይንቲስት ናቸው። ከሁለት ዓመት በፊት ጀስት ዓመት በፊት ዓመት ከስድስት ወር ሴሚናር ሰጥቼ ነበር እና ስለ ጄምስ ዌብ የናሳ ፕሮጀክት ነገርያቸው ሲስተም ተጠቅመው እንዴት እንደሰሩ እና እኛ እኮ ሲስተም የለም ሲሉ አ የሚል ኮሜንት ነበር የሰጠው። ከዛ ኮንታክት አደረጉኝ እና ይህ ነገር እንዲኖረን እንፈልጋለን እርዳን ሲሉኝ ቲም አቋቋሙ እረዳለዋል። ቲም ተቋቋመ። ጎበዝ ኢንጂነሮች ናቸው፣ ወጣቶች ናቸው። ከነሱ ጋር እንግዲህ ዘላስት ዋን ይር ሞርዛ ዋን ይር አብረን እየሰራን እዚህ ጋር ደርሰናል ማለት ነው። ፈርስት ኤዲሽን ነው። ሰከንድ ኤዲሽን ይኖራል ብዬ አስባለሁ። ስለዚህ ቲሙንም አመስገን እንፈልጋለን። በአንድ ሳምንት ውስጥ ይሄን ነገር አድርሶላቸዋለሁ። ሌላ እስኬጁል ይኖራቸው አይኖራቸው ብዙ ጊዜ እኔ ስለማላውቅ እስኬጁላቸው ስለማላውቅ ብዙ ኬር አላደረግም። አይ ጀስት ኒድ ዲስ ኢን ዋን ዊክ ብዬ ያን ዴሊቨር ለማድረግ ብዙ ይሰሩ ነበር። ስለዚህ ኢቨን መኪና ላይ ታክሲ ላይ ሆነው ይሰራሉ ማታ ይሰራሉ። አንዳንዴ በጣም ሲጫ ናቸው። ይሄን ነገር ለመስራት እኔ ብቻ አይደለውም። በዶክተር ብሩክ ላቀው የናሳ ሲኒየር ሳይንቲስት ነው፣ እሱ ብዙ አግዞናል። ዶክተር ብርሃኑ ቡልቻም አግዞኛል፣ ብዙ ሌላ ኢቨን ፕሮፌሰሬ ከእስራኤል ዶክተር ዳንኤል አግዞ የነበረ ሂዝ ዊሊንግ ቱ ሄልፕ አስ ታዋቂ ሳ ይሰራል፣ የኢሮፒያን ስፔስ ኤጀንሲ ይሰራል፣ ዩኒቨርሲቲ ፕሮፌሰር ነው። የተቋሙ ወጣት ኢንጂነር አቤኔዘር ዘገየ በኢትዮጵያ ሲስተም ኢንጂነሪንግን ባለመጠቀም የተጓተቱ ብዙ ወጪ ያስወጡና ያልተሳኩ ትልልቅ ሀገራዊ ፕሮጀክቶችን በምሳሌነት እያነሱ ለታዳሚው ማብራሪያ ሰጥተዋል። ከተጠቀሱት ፕሮጀክቶች ለምሳሌ አንዱን እናስታውስ። ጂቲፒ ዋን ላይ የታቀደው ቴን ሜጋ ሹጋር ፕሮጀክትስ ነበሩ። ጂቲፒ ዋን ላይ እነዚህ ቴን ሜጋ ሹጋር ፕሮጀክት ሲታቀዱ ያልቃሉ ተብሎ የታሰበው ዊዝን ፋይቭ ይርስ ናቸው። ግን አፍተር ኦል ከ10 ዓመት በኋላ የመጀመሪያው የተመረቀው ራሱ ከ10 ዓመት በኋላ ነው ማለት ነው። ያንዱ ላይ ስ ቢሊየንስ ዶላር ዩስዲ ኢንቨስት ተደርጎበት መጨረሻ ላይ የተወሰነው ምሳሌ ምንድን ነው? ከዚህ በኋላ ፕራይቬታይዝ ይደረግ ወደሚለው ማለት ነው። መነሻውም ከኮንሰፕቱ ዴቨሎፕ ሲደረግ ስህተት ነበረ ማለት ወይ ኦቨር አምቢሽየስ ነበር፣ ወይ ደግሞ ያለውን ግራውንድ ትሩዝ በደንብ ባላስቀመጠ መልኩ የሲስተም ኢንጂነሪንግ ፌደሪቲ ይታያል ማለት ነው። ወደ ኛ ተቋም ስንመጣ እንደኛ ዲፓርትመንት ከዚህ በላይ በጣም ብዙ ፕሮጀክቶች ነበሩ። ግን እንደየ ፕሮጀክቶቹ የሲስተም ኢንጂነሪንግ ኮንሰፕት ሪሊ አፕላይ አድርገንም አናውቅም። በተለምዶ አሰራር በመስራታችን አብዛኞቹ ወዲሊያንስ ላይ ናቸው ወይ ኮስቶቨረን አድርገዋል። ሶ በዚህ መልኩ ፕሮጀክቶቹ የተወሰነ የሲስተም ኢንጂነሪንግ አፕሮች ጉለት ጉድለት ነበረባቸው ማለት ነው። ምን አይነት ኦርጋናይዜሽኖች ሲስተም ኢንጂነሪንግ አፕሮች እንደ ኤግዛምፕል ምን አይነት ኦርጋናይዜሽኖች እየተጠቀሙ ነው የሚለው ነው። ኢንተርናሽናል ኤሮስፔስ ኤንድ ዲፌንስ ውስጥ ኤርባስ አለ፣ ኢሳ አለ ኦር እነዚህ አሪያን ግሩፖች ኢነርጂ፣ ፊውዥን ኢነርጂ አለ፣ ሄልዝ ኬር ላይሮች ይጠቀማል፣ አውቶሞቲቭ እና እንዲሁም መሳይመንስ አዘር ኢንዱስትሪዎች የሚ ሰክሰስፉል የሆኑ ሲስተም ኢንጂኒሪንግ የሚጠቀሙ ከብዙዎች ውስጥ በጥቂቶቹን ብቻ ውስደን እንደማሳያ ያሳየናቸው ናቸው ማለት ነው። ከስፔስ ሴክተር ወይም ከስፔስ ኤጀንሲዎች አንጻር ምን አይነት ኦርጋናይዜሽኖች እየተጠቀሙ ነው። ሌሎቹም የቻይናውም ኦር የራሽያው ሌሎቹም የስፔስ ኤጀንሲዎች የራሳቸው ሲስተም ጄሪንግ ሀንድ ቡክ አለ፣ ግን የናሳም ኢሳም ጃክሳ እኛ እንደ ሪፈረንስ ቤዚካሊ እንኳን የተጠቀምናቸው በዚህ አፕሮች፣ በኮስትም በስኬጁልም ኮሚትመንት ያለው ፕሮጀክቶችን ዴሊቨር ማድረግ ችለዋል ማለት ነው። ኤስቲቺይ ቀጣይ ይሆናል ብለን ተስፋ እናደርጋለን ማለት ነው። ለመሆኑ ሲስተም ኢንጂነሪንግ ሲባል ምንድን ነው? ዶክተር መላክ ዘመናዊ በምሳሌ በማጣቀስ ያስረዱናል ብለንስናይ የተለያየ ስሞል ኮምፖነንቶች ለምሳሌ በኤግዛምፕል ሚሰጣቸው እዚህ ጋር ጂ ኤስ ሲስተም ይታያል። ያው ጂ ኤስ ላይ የምሰሩ ሰዎች ይህን ነገር ለመረዳት ኤስስጃይ ሞ ስለሆነ ኤግዛምፕል ያመጣው የሳተላይት ዳታ አለ ሳተላይት ብቻውም ዳታ ካላመጣ ጥቅም የለውም። ሶ ለምሳሌ አስር ሳተላይት ቢኖር ስፔስ ላይ ለኢትዮጵያ የሚጠቅም ዳታ ካልሰጠን ዩዝለስ። ሶ ዳታው ይመጣል። ኦፍኮርስ ዳታው ደግሞ አናላይዝድ መሆን አለበት። ያን አናላይዝድ ለማድረግ ሶፍትዌር ያስፈልጋል። ሶፍትዌር አለ፣ ዳታው አለ፣ ያንን የሚሰሩ ሰዎች አሉ። አፕል ሊሰራለት ይችላል፣ ማፕ ሊወጣለት ይችላል። ኦል ዚስ ይህ አንድ ሲስተም ነው። እዚህ ጋ የምታዩቸው ሳተላይት ባይሰል ፎር ጂአይኤስ ሲስተም አንድ ሰብሲስተም ነው። just because ጂአይኤስ የሚሰራ ወይ ሜሴጅ ጂ ላይ የሚሰራ ሰው ዳታው አናላይዝድ የሆነ ዳታ ማፕ ከሌላው ጥቅም የለው ማፕ ነው፣ ግን ፒቲ ከሳተላይት እንባ ከ በሄሊኮፕተር ወይም በመኪና ተወሰደ ዳታ ሲሆን፣ እሱማታ ብዙ ላይ አረግ ይችላል፣ ግን አሲ ሲስተም እነዚህ ሁሉ ሰብ ሲስተሞች አንድ የሚፈለገውን ፕሮዳክት እንዲያወጡ ማለት ነው። ኢምፕላይ ማድረግ የፈለጉት ነገር ምንድን ነው? የሲስተምን ኢምፖርታንትነት ነው። ይህም ሁሉ ነገር ሲስተም ኢንጂነሩ ከዚህ አንጻር ማየት ያለበት ወጣ ብሎ እነዚህ ነገሮች ሁሉ እንደሚያስፈልጉና የትኛው በየትኛው ሰዓት መድረስ እንዳለበት ማወቅ አለበት ማለት ነው። እንደዚህ ትላልቅ ፕሮጀክቶች ሲሰሩ በሲስተም ደረጃ አይታይም እና ሲስተም ሲባል የሆነ ኢንጂነሪንግ ብቻ እንዳይመስላችሁ ኬርፍ መሆን አለባችሁና ብዙ ጥያቄ ስለምጠይቅ ነው። ይሄ ነገር ለኢንጂነሪንግ ብቻ ነው ወይ የሚል እንደዛ አይደለም። የአሜሪካን ዲፌንስ ዲፓርትመንት ሁሉም በሲስተም ኢንጂነሪንግ ነው የሚጠቀሙት። ኦፍኮርስ አፖሎ ፕሮግራም ታስታውሱ ከሆነ ሞር የፖለቲካል ሚሽን የነበረው ራሽያን ቴኮቨር ለማድረግ ወይም ኢኩቫላንት ለመሆን የተደረገ ሚሽን የነበረው ስለዚህ በናሳም በዛ ሰዓት አፕላይ አድርጓል። በደም ዋን አ ፌል ላይክ ሪል ታይም ሴንሲቲቭ ነው፣ ኮስት ሴንሲቲቭ ነው፣ ፐርፎርማንስ ሴንሲቲቭ ነው። እንዳጋችሁ። ስለዚህ የሲስተም የግድ መጠቀም ነበረባቸው። አንዳንዴ የታይም ግድብ ከሌለን የባጀት ግድብ ከሌለን የሆነ ይሰራ ተብሎ 12 ዓመት ሊቀጥል ይችላል። ግን ሲስተም ግን ኢንጂነሪንግ አፕላይ ስናደረገን ኦፍኮርስ ያ ሁሉ ይታያል። ዝም ብሎ እስኬጁሉ ኤቭሪ ዳይ ነው። አሁን እኛ ጋር ለምሳሌ ናሳን ኤክስፔሪየንስ ብነግራችሁ ማኔጅመንቱ ኤቭሪ ዊክ እስኬጁሉን ቼክ ያደርጋል። የሆነ ስኬጁል ትንሽ ከተዛባ የመጨረሻውን ስኬጁል እንደሚገፋው ከታወቀ እንደገና ሌላ ሚቲንግ ይጠራ ለምን እንደሆነ ይጠራል። ሪሶርስ ችግር ነው ምንድነው፣ ዋትስ አ ፕሮብሌም ተብሎ ያ ነገር ኮሬክሽን እንዲደረግበት ማለት ነው። የቶፕ ማኔጅመንቱ ስራ ኖርማሊ ስኬጁሉን ኮስቱንና ስኬጁል ይስ ሞር ኢምፖርታንት። ብዙ ሰዓት ማጥፋት ያለብን መጀመሪያ ላይ ነው። ልክ ፕሮጀክቱ ላውንች ሲሆን ሲስተም ኢንጂነሪንግ ኮንሴፕት ኢምፖርታንት ምክንያቱም ዛሬ ማጥናት አለብን። ምንድን ነው ምንድን ነው የሚያስፈልገው የሚለውን ነገር አንዳንዴ ላውንች ሆኖ ፕሮጀክቱ ኮንሴፕቱ ሲጠና ግን የማይቻልም ነገር ሊሆን ይችላል። ከኮስት አንጻር ከታይም ወይም የምንፈልገው እቃ ከሌለ ነው፣ ማኔጅመንቱ ያንን ሪቪው አይቶ ሊያስቆመው ይችላል። የግድ ላውንች ስለሆነ ፕሮጀክቱ ማለቅ የለበትም። ፌለሪቲ ማምጣት የለበትም። ስለዚህ መጀመሪያ ታይም ላይ ፕሮጀክቱ ሲጀመር ብዙ ሰዓት ሲስተም ኢንጂነሪንግ ፕሪንሲፕሎችን አፕላይ እናደረጋለን። ከዛ ያ ነገር እየቀነሰ ኢንዲቪጁዋል ዲዛይን ፕሮጀክት ኢፈርት እየጨመረ ይሄዳል ማለት ነው። ይህኛው መቼ ነው ሪሊ ሲስተም ኢንጂነሪንግ ሞር ኢምፖርታንት የሚለውን ነው ይሄ ግራፍ የሚያሳየው። መጀመሪያ ሪሊ ዊኒዲት አሎት ከዛ እየቀነሰ ይሄዳል። ስቲል እስከ መጨረሻው አለ። መጀመሪያ ግን በጣም ኢምፖርታንት ይህ ሲስተም ኢንጂነሪንግ ሃንድቡክ በቀጣይ በተግባር ጥቅም ላይ ካልዋለ ጥቅሙን መለካት አይቻልም። እንደነ ዶክተር መላክ የመሰሉ ቅን ሀገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን ድጋፍና ምክር እየጨመሩ ቢሰራበት ከፍተኛ ለውጥ ሊያመጣ እንደሚችል መገመት አያዳግትም። በመጽሐፉ ምረቃ ላይ የነበሩ ሌሎች ተቋማት ተወካዮችም የነገ የሲስተም ኢንጂነሪንግን ውጤታማነት መናፈቃቸውንና እነሱም የዚሁ አሰራር ተጋሪ እንደሚሆኑ ከሰጧቸው ሀሳቦች መረዳት ይቻላል። ባለፉት ዓመታት በርካታ ፕሮጀክቶች ከተቋማት ጋር በቅንጅት የጀመር ናቸዋል። የመግባቢያ ስምምነት ሰነድ መፈራረም ብቻ ሳይሆን እነዚህ የመግባቢያ ስምምነት ሰነዶች ወደ ተጨባጭ ውጤት እንዲቀየሩ ወደ ፕሮጀክት እየተቀየረ በጋራ ስንሰራ ይቆየ ነው። ብዙ ጊዜ በቅንጅት የሚሰሩ ስራዎች በታሰበላቸው ፍጥነት እና ከመነሻው ላይ ከተያዘላቸው ወጪም እና ያስገኛሉ ተብሎ ከሚጠበቀውም ውጤት የተጠበቀው ያክል የማይሆኑበት ጊዜ አለ ማለት ነው። ምናልባት ረጅም ጊዜ በመውሰዱ ምክንያት ለተጨማሪ ወጪ የሚዳርግ ወይም ደግሞ ውጤት ይመጣል በተባለበት ጊዜ ውጤቱም ስለማይገኝ ለታሰበለት ዓላማም ሳይውል የሚቀርበት አጋጣሚ አለ ማለት ነው። ከዚያ አኳያ የሲስተም ኢንጂነሪንግ እንደ ቱል ተዘጋጅቶ በእኛ በውስጥ የሚተገበሩ ፕሮጀክቶች ብቻ ሳይሆን ከተቋማት ጋር በቅንጅት የሚሰሩ ፕሮጀክቶችንም በዚያ አግባብ ለመተግበር ያስችላል ማለት ነው። ይሄ ማለት በውስጥ ከሚኖረን ውጤታማነት ባሻገር በትብብርና በቅንጅት የምናስተገብራቸውን ፕሮጀክቶች ውጤታማ እንዲሆኑ ያደርጋል። በዚህ ሂደት ይሄ ተሞክሮ ለሌሎቹም ሼርድ ይሆናል ማለት ነው። በዚህ አግባብ ነው ለመስራት ይህን ሲስተም ኢንጂነሪንግ ቡክን በማዘጋጀት በማማከርና በመደገፍ አስተዋጽኦ ላበረከቱት ለዶክተር መልአክ ዘበናይ ለድርጅቱ ኢንጂነሮችና ለሌሎችም ምስጋና ከመቅረቡን ባሻገር የምስጋና የምስክር ወረቀትም ተሰጥቷል። ይህ የሲስተም ኢንጂነሪንግ ሃንድቡክ በቀጣይ ከኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ባሻገር ተሞክሮው ወደ ሌሎች ተቋማትም እንደሚሻገር ተስፋ እያደረግን ዝግጅታችንን አበቃን። ሳምንት ያቋረጥነውን የሪሞት ሴንሲንግ ወይም የርቀት መቆጣጠሪያ ርዕሰ ጉዳዮችን እንመለስባቸዋለን። ጌታቸው መላኩ ነበርኩ። መልካም ሳምንት።